ኢትዮጵያ ውስጥ የምታየው ድርቅ እህልና ቀንድ ከብቶች ላይ ባስከተለው ችግር በበልግና በመኸር ወቅት የሚሰበሰበው እህልም ሆነ የቀንድ ከብት ውጤት በጣም እንደሚቀንስና አገሪቱ ውስጥ ያለው የምግብ እጥረት በከፍተኛ ሁኔታ እንደሚጨምር ፋሚን ኤርሊ ዋርኒንግ ሲስተም ኔትወርክ ማለትም የረሃብ ቅድመ ማስጠንቀቂያ ስርዓት ኔትወርክ የሚባለው ድረገጽ ያስነብባል። በኢትዮጵያ ወደ 15 ሚሊዮን ሰው አስቸኳይ የምግብ እርዳታ እንደሚያስፈልገው የተባበሩት መንግስታት ድርጅት ኦቻም አስታውቋል። ከተጠቀሰው የምግብ እርዳታ የሚፈልጉ የሚፈልጉ ሰዎች ቁጥር ከግማሹ በላይ ፕሮዳክቲቭ ሴፍቲ ኔት ፕሮግራም ማለትም ጠቃሚ የአደጋ መከላከያ መረብ መሰናዶ ስር ገብቶ እንደሚረዱ እና ቀሪው አስቸኳይ የምግብ እርዳታ ስር ሆኖ እንዲጠቀሙ ደረገጹ ያትታል። ይሁን እንጂ የምግብ ፍላጎቱ በያዝ ነው የፈረንጆቹ ዓመት ሐምሌና ነሐሴ ወር ላይ ከፍ እንደሚልም ያስረዳል። ካለፈው ግንቦት ወር ጀምሮ በመጠንም ሆነ በስርጭት ወቅቱን ያልጠበቀ ዝናብ በመጣሉ በምስራቅ አፍሪካ ሀገራት ከባድ ችግር ማ ስከተሉ ይታወሳል። ይህንን ለመከላከል በኢትዮጵያ መንግስት በኩል ሰፊ ጥረት ተደርገዋል የሚሉት በእርሻ ሚኒስቴር የህዝብ ግንኙነት ኃላፊ አቶ አለማየሁ ብርሃኑ ናቸው። ከተሰሩ ስራዎች ዋነኞቹ በነዚህ በጣም የዝናብ እጥረት ያለባቸውና ድርቅ ያፈቃቸውን አካባቢ ሊረዱ የሚችሉበት በተለይ የእርጥበት ማቀበያ የቶሎ የሚደርሱ ዘሮችን የማቅረብ እና ለእንስሳት መኖ እንዲሁም ክትባትና መድኃኒት የማቅረብ ስራ ሰባት ተቀምጦ ሰብሲስታ ተሰርተዋል። በፌዴራል ደረጃ በእርሻና ተፈጥሮ ሀብት ሚኒስተር በሁለት ዙር ከሁለት ቢሊዮን ብር በላይ በመመደብ ለዚ ለእርድ በተቀባ ብቻ ሰብሲስ ላይ ተሰርተዋል። በዚያ የተወሰኑ ውጤቶች ተገኝተዋል። አቶ አለማዮ መንግስት ይህን ችግር ለመቋቋም ከአስር ቢሊዮን ብር በላይ መድቦ የምግብ እጥረቱን ለመፍታት እየተሯሯጠ እንደሚገኝ ገልጸዋል። በአምሳ ዓመት ውስጥ በጣም ከባድ የሚባለው ይህ ድርቅ በመከሰቱ በሰው ህይወትና በእንስሳ ላይ ከባድ ጉዳት ሊያደርስ ሊደርስ እንደሚችል ዘገባዎች ያሳያሉ። በኢትዮጵያ ድርቁ ባስከተለው የምግብ እጥረት ከአምስቱ የቅድመ ማስጠንቀቂያ ምድቦች አስቸኳይ ተብሎ የምጠራ ውስጥ ኦሮሚያ፣ አፋር ሶማሊያና አማራ ክልሎች በአራተኛ ምድብ ውስጥ እንደሚገኙ የረሃብ ቅድመ ማስጠንቀቂያ ስርዓት ኔትወርክ ዘገባ ያሳያል። በጊዜ መፍትሄ ካላገኘ በስተቀር እነዚህ ክልሎች ወደ አምስተኛው ምድብ ማለትም ወደ ረሃብ ሊሸጋገሩ እንደሚችሉም ያስጠነቅቃል። ይህን ጉዳይ አስመልክቶ የዓለም አቀፍ ኅብረተሰብ ምላሽ እንዴት ነበር ብለን አቶ አለማየሁን ጠይቀናቸው ነበር ለጋሽ ድርጅቶችም በተለያየ ጊዜ መረጃ ከመቀበልና እንደዚህ ኢንፎርሜሽን ከመስማት ውጭ አፋጣኝ ምላሽ የሰጡበት ሁኔታ በጣም ዳተኝነት የሚታይበት ነበረ። ዞሮ ዞሮ ግን ጫናው የመንግስት ከመሆኑ ጋር ተያይዞ መንግስት እስከ አሁን ከዘጠና ፐርሰንት በላይ በራሱ አቅም ከራሱ በጀት እየመደበ ዜጎችን የመታደቅ ስራ ተሰርቷል። ቀደም ብለን ያሳወቅነው ከሶስት ነጥብ አምስት ሚሊዮን ህዝብ ወደ አስር እስኪ ያሻቅል ድረስ የተለያዩ ለጋሽ ድርጅቶች ችግሩን ሰምቷል፣ አውቋል። ግን እጅግ ጥቂት የሆኑ ናቸው ምላሽ እየሰጡ ያሉት። በቀጣይ ግን ችግሩን አሳሳቢነት አውቀው የልገሳ ስራቸውን ይቀጥላሉ የሚል ተስፋ አለን። የምግብ እጥረቱ ብከሰትም ባይከሰ ሳይከሰትም የመጠባበቂያ እህል ክምችት እንዳለ ከተናገሩ በኋላ የዝናብ ሁኔታው ከተሻሻለ ለሀገር ውስጥ ፍጆታ እንደሚውል ግን ችግሩ የሚባባስ ከሆነ ሰዎችን ለመታደግ እንደሚውል አቶ አለማየሁ ተናግረዋል። በዶቼ ቬለ የፌስቡክ ድረ ገጽ ይህን ጉዳይ አስመልክቶ በተደረገው ውይይት አብዛኞች ለዚህ ሁሉ ችግር ተጠያቂ መንግስትን አድርገዋል። የደረሱን አስተያየቶች ኢትዮጵያ አደገች ሁለት ዲጂት ኢኮኖሚ ላይ የምትገኝ አገር ናት እየተባለ 15 ሚሊዮን ህዝብ ለምግብ እጥረቱ መዳረጉ እንዳሳዘናቸው ነው የሚያሳዩት። ይህ ችግር ቀደም ብሎ ስለተከሰተ ይላሉ አስተያየት ሰጪዎቹ፣ መንግስት ሰብአዊ እርዳታ ለመስጠት ዘገይተዋል። ለሚዲያ በሩም በመዝጋቱ ምክንያት የድርቁ መጠን ግልጽ አልተደረገም። እናም ሰብአዊ እርዳታ ሰጪ ድርጅቶችን በአዋጅ መከልከሉ ችግሩን አባብሶታል ስሉ ጽፈዋል።